The Voice of America. ቢሾፍቱ በእስር ላይ የሚገኙትን የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ከፍተኛ አመራር የሆኑትን የአቶ ልደቱ አያሌውን የክስ መዝገብ የወረዳው ፍርድ ቤት ቢዘጋውም ፖሊስ ከእስር ሊለቃቸው እንዳልቻለ ታወቀ። በሌላ በኩል የኦሮሞ ነጻነት ግንባር ኦነግ ማዕከላዊና ስራ አስፈጻሚ ኮሚቴ አባልን ጨምሮ በየደረጃው ያሉ ስምንት አመራሮችና በአንድ መዝገብ ላይ ያሉ ሀያ አራት ሰዎች በትላንትናው ዕለት ፍርድ ቤት ቀጠሮ ቢኖራቸውም ፖሊስ አላቀረባቸውም ተብሏል። የፍርድ ቤት ቀጠሮ ላይ ያልቀረቡበትንም ምክንያት የህግ ጠበቃቸው ለአሜሪካ ድምጽ አብራርተዋል። ፀሐይ ዳምጠው ተጨማሪ ያላት የኢትዮጵያውያን ዲሞክራሲያዊ ፓርቲ አዴፓ ከፍተኛ አመራር አባል የሆኑት አቶ ልደቱ አያሌው በቢሾፍቱ ከተማ ወረዳ ፍርድ ቤት በትናንትና ዕለት ቀርበው ነበር። ሁከት በማስተባበርና በመደገፍ ተጠርጥሮ በፖሊስ ተይዘው የቆዩትን የአቶ ልደቱ አያሌውን ጉዳይ ስመለከት የነበረው ፍርድ ቤት ፖሊስ ያቀረበውን የተጨማሪ ጊዜ ጥያቄ ውድቅ ማድረጉ ይታወቃል። ፍርድ ቤቱ በዚህ ውሳኔ የምርመራ መዝገቡን ቢዘጋም አሁንም በእስር ላይ መሆናቸውን የአዴፓ ፕሬዝዳንት አቶ አዳነ ታደሰ ለአሜሪካ ድምፅ አስረድቷል። በዚሁ ችሎት አቶ ልደቱ አያለው ላይ ፖሊስ ሲያካሄድ የቆየውን ምርመራ ማጠናቀቁን ገልጾ አቃቤ ክስ እስኪ መሰረት ድረስ የ14 ቀናት ተጨማሪ ጊዜ እንዲሰጠው ቢጠይቅም ፍርድ ቤቱ የፖሊስን ጥያቄ የሕግ አግባብነት እንደሌለው ጠቅሶ ሳይቀበል መቅረቱን አቶ አዳነ ገልጿል። ፍርድ ቤት ለፖሊስ የሰባት ቀን የጊዜ ቀጠሮ ሰጥቶት ነበር። ለመጨረሻ ጊዜ ብሎ ፖሊስ ፍርድ ቤት ቀርቦ ተጨማሪ ማስረጃ ማቅረብ አልቻለም። እንደገና ለሌላ ተጨማሪ የአስራ አራት ቀን ጊዜ ቀጠሮ ይሰጠኝ ብሎ ጠየቀ። ፍርድ ቤቱ ግን ለመጨረሻ ጊዜ ነው የሰጠሁት፣ እስካሁን የቀረበባቸው ማስረጃ አቶ ልደቱን በወንጀል የሚያስጠይቅ አይደለም፣ ተከሳሹን በነጻ አሰናብቻለሁ፣ መዝገቡን ሰግቻለሁ ብሎ ኃይሉን ዘግቶታል። ፍርድ ቤቱ በነጻ ቢያሰናብተውም በዚህ ቢሮክራሲ አቶ ልደቱ እስካሁኑ ሰዓት ድረስ በፖሊስ ጣቢያ ነው የሚገኘው። ፍርድ ቤቱ የፖሊስ የምርመራ መዝገብ መዝጋቱን ገልጾ አቶ ልደቱ አያለው በሌላ መዝገብ የዋስትና ጥያቄያቸውን እንዲያቀርቡ ማዘዙንም አቶ አዳነ ተናግረዋል። በዚህ ጉዳይ ላይ ከኦሮሚያ ፖሊስ ኮሚሽንና ከክልሉ ጠቅላይ አቃቤ ሕግ ቢሮ መልስ ለማግኘት በተደጋጋሚ ያደረግነው ጥረት ለጊዜው አልተሳካም። በተመሳሳይ ሁኔታ የኦሮሞ ነጻነት ግንባር ኦነግ ማዕከላዊና ስራ አስፈጻሚ አባል ኮሚቴ እንደዚሁም ሌሎች በየደረጃ ያሉ አመራሮችን ጨምሮ 24 ሰዎች ትናንትና በፍንፍኔ ዙሪያ ኦሮሚያ ልዩ ዞን ስሉልታ ከተማ ወረዳ ፍርድ ቤት እንዲቀርቡ ታዞ ነበር። ነገር ግን ፖሊስ ታሳሪዎቹን ሳያቀርብ መቅረቱን የታሳሪዎቹ የሕግ አማካሪ አቶ ሚልኪያስ ቡልቻ ለአሜሪካ ድምፅ ተናግረዋል። ከዚህ በፊት በኦሮሚያ ፖሊስ በኩል በቀረበው ጊዜ ቀጠሮ እነኚህ ሰዎች በተለያየ መዝገብ ላይ የተለያየ ወንጀል ፈጽመዋል ብሎ በመጠርጠር የምርመራ ጊዜን ጠይቆ ምርመራ ጊዜው አልቆ እነኚህ ሰዎች የምርመራ ጊዜ መዝገብ ከተዘጋ በኋላ የወንጀል ስነ ስርዓት ሕጉ በሚፈቅደው መሰረት በአስራ አምስት ቀን ውስጥ የሚያስከስስ ከሆነ ክስ እንዲቀርብ በአስራ አምስት ቀን ውስጥ ግን ክስ የማይቀርብ ከሆነ ተጨማሪ ትእዛዝ ሳያስፈልገው በነፃ እንዲለቀቁ የሚል ትእዛዝ ተሰጥቶ ነበር። ይሄ ትእዛዝ በፍርድ ቤት ከተሰጠ ወራት አልፈዋል። ስለዚህ አሁን ያሉት በሕገወጥ እስር ላይ ስለሆኑ አካላቸው ነጻ እንዲወጣ ነበር። ይሄንኑ መልስ እንዲሰጥ የኦሮሚያ ፖሊስ ኮሚሽንና የፍንፍኔ ዙሪያ ልዩ ዞን የማረሚያ ቤት አስተዳደር መልስ እንዲሰጥበት ነበር። ይሁን እንጂ እነ ሁለቱም የታዘዙ አካላት በደብዳቤ መልስ ከመስጠት ውጪ እነኚህን ተጠርጣሪ ወይ ደግሞ አመልካቾችን ይዞ ስላልቀረቡ ፍርድ ቤቱ ትዕዛዝ አልሰጠም። ይሁን እንጂ ተለዋጭ ቀጠሮ ሰጥተዋል። አቶ ሚልኪያስ በፍርድ ቤቱ የነበረውን ሂደትም እንደሚከተለው አብራርተዋል። በጽሁፍ የተሰጠው መልስ አንደኛ ስለበዛ በተሰጠን ጊዜ ውስጥ ክስ ማጠናቀቅ አልቻለም። ጉዳዩም ለአቃቢ ህግ ተመርቶ ስላለ እነሱን የሚያውቁ ሶስተኛ በኮቪድ ምክንያት ስራ መጨናነቅ አለ፣ የሰው ሀይል እጥረት አለ። በዚህ ምክንያት ነው ክስ ያልቀረበው። ስለዚህ ተጨማሪ ጊዜ ይሰጠን የሚል መልስ ነው የተሰጠው። መልሱ ግን ህጋዊም እንዳልሆነና ምክንያታዊም እንዳልሆነ በህግም ተቀባይነት ስለሌለ በልሉበትም የሚሆን እንዲለቀቁ ትዕዛዝ እንዲሰጥ ጠይቄ ነበር። ይሁን እንጂ ማረሚያ ቤት ባቀረበው መልስ Thank በኮሮና ተመርምረው ስላሉ ውጤታቸውም እንዲታወቅ ለሀያ ዘጠኝ እንዲያዝልን ውጤታቸው ስለሚደርስ በማለት ለሀያ ዘጠኝ አስራ ሁለተኛ ወር ሁለት ሺህ አስራ ሁለት ተለዋጭ ቀጠሮ ተሰጥተዋል ማለት ነው። የኦነግ ማዕከላዊና ስራ አስፈጻሚ አባላት እንደዚሁም በየደረጃ ያሉ ሌሎች አመራሮችን ፖሊስ ትላንት ለምን ፍርድ ቤት እንዳላቀረበው ለማወቅ ከኦሮሚያ ፖሊስ ኮሚሽን ለማጣራት ያደረግነው ጥረት ለጊዜው አልተሳካም። ምላሽ ከተገኘ በሌላ ዘገባ እንመለስበታለን። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ Ja, warum?